በዛ ሰዓት ቴዎድሮስን ተባብሮ ያልወጋ ቴዎድሮስን ያላሰቃየ ሰው የለም። እጅ ቆርጦ መጣ ማድረግ ይመጣል። ኢቭን ሬሳ ቴዎድሮስ ማንም ያውቀው ታሪክ ነው። ማይብ ካልሆነ ማለት ነው። አፄ ቴዎድሮስ ማለት ታሪክ ላይ ብዙ ጥሩ ስራ እያወራ በሚሰራበት ሰዓት ላይ ማና ብዙ አብዛኞቻችን ላይክ እናንተ ላይ አልሰጠነውም እና ለዚህ ነው አያችሁ፣ ጥሩ ሰው ጥሩ ሲሰራ ማበረታታት አለባችሁ። ለመሰላችሁ ጥሩ ሲሰራ ዝም ካላችሁት እንደዚህ የሰውን ያላለውን ነገር አንድ ሰዓት እና ሁለት ሰዓት ፖድካስት ላይ ስንት ጥሩ ነገር ስለ አፄ ቴዎድሮስ አውራ የነበረውን ቪዲዮ ትቶ ልክ አንድ ደቂቃ ማቱን ስለ አጼ ቴዎድሮስ ስላደረጋቸው መጥፎ ስለገደለው፣ ስላረደው፣ ስለእጅ ስለቆረጠው ታሪክ ያወራሁበትን ፓርት አስገብቶ ሰራ። ይሄ ምንድን የምን ውጤት ነው? ጥሩ የሚሰራን ሰው አለማበረታታት ውጤት ነው ይሄ። እኔ ለማንኛውም ወደ እንትሉ ስገባላችሁ፣ እንዳትሳሳቱ፣ የተሳሳትኩ ለመሰላችሁ ስለ አጼ ቴዎድሮስ አስገራሚ እንትልነት ስለ ጊዜ ቀደምነቱ ብዙ አውርቻለሁ። ስለዚህ አሁን አጼ ቴዎድሮስ እጅ መቁረጡ ምናምን እኔ አይደለሁም የሚያልኩት። እኔ መስዬ ከሆነ ያላችሁት ጳውሎስ ሎኞ አስገራሚው ደራሲ ጳውሎስ ሎኞ፣ ተክለጻድቅ ሞክረ ያሉት አበአፈ ታሪክ የት የሚታወቅ ነው። አጼ ቴዎድሮስ በተናደደ በተስፋ በቆረጠ ሳለ ያደረጋቸውን በጣም ብዙ ስህተቶች አሉ። ስህተታይ ሰራም ከሆነ አያውቅም እንግዲህ እንደውም እና ጽ ዮሐንስንም ልክ የሆነ እንትን እንዳልኩኝ ምናምን ምናምን ነገር ነው። መጥፎ መጥፎ ፓርት ተቆርጦ ነው የገባው እና እባካችሁ ጥሩ የሚሰራት ሰው አበረታቱ። እየገባችሁ ፎሎ ምናምን ላይክ አርጉለት። ጥሩ ሲሰራ እንደዚህ መጥፎ ተንኮል ምናምን፣ ይሄ ሰውን ለማጋጨት ሰው ያላለውን ነገር መጥፎ መጥፎውን ቆርጦ ሲያደርግ ሳይሆን ጥሩ የሰራውን ነገር ላይክ አድርጉለት። ማንኛውም አሁን ስህተት ሰርቼ ቢሆን አሁን ስህተት እዚህኛው ላይ ምንም አልሰራ ስህተት የሰ ፖድካስቱ ላይ ራሱ ምንትዋብን መነንን ምንትዋብ ብዬ ጠርቻለሁ። እሱን እሱን እንኳን ቢያወጣ አሪፍ ነበረ። ገብቷችኋል? የሆነ ስህተቴን እውነተኛ ስህተቶቼ ነ አመት ምረት ቢያወጣ ደስ ይላል፣ መተራረምም ይሆናል፣ ለእሱም አሪፍ ነው። ነገር ግን ደግሞ እንደዚህ ፈጽሞ ያላልኩትን መጥፎ ያወራሁትን ብቻ ቆርጦ አውጥቶ እንዳልኳችሁ ነው። ጥሩ የሚሰራን ሰው እና እናበረታታ። ይመቻችሁ።